ልዑል ራስ መንገሻ ስዩም እንደሚታወቀው የአጼ ዮሐንስ የልጅ ልጅ ልጅ ኖት በቅድሚያ ለምን ከአስተዳደጎ ስለ ቤተሰቦ አያወጉንም? ስሜ እንደተባለው ራስ መንገሻ ስዩም ነው። የተወለድኩትም አዲስ አበባ ነው። ራጅ አባቴ ልዑል ራስ ስዩም መንገሻ መንገሻ ዮሐንስ ናቸው። በእኔ በኩል እናቴም ከወረይሉ ተወላጅ የሆኑ ናቸው። እናስተዳደጌ እዚሁ በህፃንነቴ ከአዲስ አበባ ተወልጄ ወደ ትግራይ ነው የሄድኩት። ትግራይ ደንጎላት የሚባል ቦታ ነበረ እና ደንጎላት በህፃንነቴ ነው እናቴ የወሰደችኝ። ከዚያ አድዋ ደግሞ ወደ ልዑል ጌታ ጋ እንደገና ሄድኩኝ። ልብራ ሲዩም እዚያ በልጅነቴ ከአምስት እስከ ሰባት ዓመት እድሜ የሀገራችንን ትምህርት ማርኩ በዚያ ቀጥሎ፣ ዳዊት ከደገምኩ በኋላ ጣሊያን ጦርነት ደግሞ እንደገና በዚያን ጊዜ ኢትዮጵያን ለመውረር ሀያ በስምንት አመተ ምህረት በእኛ አቆጣጠር፣ በፈረንጅ የዘጠኝ መቶ ሰላሳ አምስት አመተ ምህረት መጣ። እኔም በዚያ እድሜ ሎልጌታይ በሞግዚት የተንቤንን ወረዳ አብረጃ አስተዳዳሪ አድርገው ደጃዝማች ተብዬ በዚሁ ጸዳጊ እናቴም ልልት አጠዳ አስፋው ባለቤታቸው ማለት ነው። በዛ በጦር ሜዳው ላይ ተቻላቸውን ያህል ስንቅ አቀባቢና በቀይ መስቀል ቁስለኛውን ተቀባይ ሆነን ተከላክለናል። ለሰባት ወር ተኩል የሚሆን ነው የተንቤን ጦርነት የሚሆነው። የአይኔ አውራጃ የተመረጠበት ምክንያት ትልልቅ ዋሻዎች በተፈጥሮ ያለው ስለሆነ በዛ ምክንያት ጥላት የሚመጣው አሁን ከአርባ አመት በኋላ በበለጠ ተደራጅቶ እና በቦምብም በአየር መምታት እንደሚችል ሆኖ ነው ከአርባ ጦርነት በኋላ ባለው በዚህ ምክንያት ያ ዋሻ ያለበት ቦታ ተመርጦ ነው መከላከያ ያደረጉት። ዞል ጌታራስ ስዩም ያኔ የኢትዮጵያ ማርሻል ሁነው ጦሩን ሲመሩና ሲከላከሉ የነበሩ ናቸው። በሰባስት ያኔ ራስ ካሳ ደግሞ አብረው መጡላቸው። መጨረሻ የጠራት ኃይል ወደ መቶ ሀምሳ ሺህ የሚሆን ወታደር አሰልፎ መሳሪያ ደግሞ ከብቃት በላይ የነበረው ነበረ። እዚህ እርዳታ የኢትዮጵያ መንግስት ይህን ያህል ስላልተገኘ ጃን ሆይ እስከ ማጨው ጦርነት ድረስ ሄደው እዛ ማጨው ላይ አንድ ወር ያህል ተከላክለው ከዚያ ተመክሮበት ከሊግ ኦፍ ኔሽን የእኛ ኢትዮጵያ አባልነት ገብታ ስለነበረች ለማመልከት ወደ ጀኔቭ ሄዱ። ለእንጌታ የራስይም እንዲከላከሉ እዛው ቀርተው ነበረ። እኔም ያው ከልት ቤት እንጀራነቴ ጋራ አብረን ተቀላቀል ጣልያን ከቦሳ በቃ ያዘን። በዛ በተማረክንበት ቦታ ወደ ሮማ ወስዶ እንትን አሰረን። ሙሶሊኒ ትዕዛዝ ሰጥቶ ማለት ነው። እዚያ ላይ ጥሩ አቀባበል ነው፣ በእውነቱ እንደ ግዞት የሚቆጠር ነው እንጂ ስራ ስም አይባልም። ሮማ የነበርንበት መኪና ሁሉ ተሰጥቶን እንደንባችን ልባችን እንንቀሳቀስ ነበረ። ኋላ ጊዜ ቀጠለና ያኔ ለእኛ ባልደረባት ሰጥቶ ነበረ። ደረስ የተባለ የሀገራችን የኤርትራ ተወላጅ ነበረ፣ እና እሱ እኛ ጋ እየተመላለፈ ድንቅ የሚያቀርብልን ምግብ የሚያቀርብልን እሱ ነበረ። እኔንም ያስተምረኝ ነበረ፣ በዚያ በሕፃንነት ጊዜ ማለት ነው። እንግዲህ ሮማ ስንደርስ ወደ ዘጠኝ አመቱ ደርሻለሁኝ። በዚህ ምክንያት ከዕለታት አንድ ቀን እሱ ወደ ናፖሊ አዞ ሚኒስትሩ አዞ ትምሄድ መሆኑን ይናገራል እና ከኛ ተሰናብተ ሄደ። አሁን በመካከሉ እኛ እዛ ተሰደን እያለን የአክሱም ሐውልት ተከፋፍላ በሶስት ተከፍላ መታ ነበረ እና ሮማ መካከል ላይ የድል መታሰቢያ ይሆናል ብለው ከማድረጋቸው በላይ እንደገና የሌሉ አንበሳ ከነግሃር አዲስ አበባ ተወስዶ ሮማ ፒያሳ ዴ ቺንኮቼንቶ ተብሎ የተጠራው ቦታ ላይ ዶጋሊ ራስ አሉላ በሌላ አድራጊነት የተቀዳጁበት ቦታ ነው። በነዚያ በተሰዉት በጣሊያን መንግስት መታሰቢያ ብሎ ሮማ መሀከል ላይ ፒያሳውን ፒያሳ ዴ ቺንኮቼንቶ ብሎ በይሞት ነበረ። አሁንም እንግዲህ ያ የኢትዮጵያን ዝል ያደረጉ ለመሆናቸው መታሰቢያ ያደረጉት በእውነቱ አንበሳውን ወስደው ከይሁዳ አንበሳ ከአዲስ አበባ ላይ ሮማ ጋር ላይ ፔደስላላ ቁመው እዛ አስቀምጠው ነበረ እና ይሄ ዘራይ ደረስ አጋጣሚ ሆኖ ወደ ናፖሊ ለመሄድ እዛ በምድር ባቡሩ ጋር እያለ እነሱ ያ የመጣውን ሀውልት በእውነቱ በዓል የሚያከብሩበት ቀን ነበርና እሱ ብቻውን ቁሙ ያያዩታል። አንድ ኮሎኔልና ሁለት ሻለቆች ተጠግተው፣ አንተ ባሪያ፣ የሁል ባሪያ ተነጋገጠ፣ አንበሳህም በሮማ ተኩላ ተረገጠች፣ ለምን እያሉ ሲፎክሩበት፣ እሱ ምን እንደያዘ ያውቁም ነበረ። ካፖርቱ ውስጥ ነበረ ጎራዴውን የያዘው እና ጎራዴውን መዞ ያንን ኮሎኔል እና እነዚያ ያቀረቡትን ሻለቆች አንገታ አንገታቸውን በከሆኑ እያለ ቆርጣቸዋል። ድብልቅልቁ ይወጣል። እሱን በመሳሪያ መተው አቁስለው ሲያበቁ በአንበሳ ፍርግርግ ብረት አስገብተው ሮማን በሙሉ እያዘሩ ይሄ ፓትሪዮት ነው የሀገር እንትን አንልም አብዶ ነው በሚል አይነት ስም ሰተው አዞሩት ይባላል። ያኔ እኛንም እንግዲህ እዚያ የነበርነውን ለአጋጣሚ ሌሎቹ መጥተው ሊፈጁን ነበረ፣ እግዚአብሔር ሲያድነን ግን ሌሊቱንም ከዛ ካለንበት ቦታ ወደ ቲቦሊ የሚባል ቦታ ሰላሳ ኪሎ ሜትር ከሮማ አውጥተው እዚያ አስቀመጡ። ከዛ በኋላ እዚያ ሮማ ቆይታችን ጠቅላላውን ወደ ሶስት አመት ያህል ነበረ። በአራተኛው አመት ተመልሰው አዲስ አበባ አመቱን ከአዲስ አበባ እዚህ አዲስ አበባ እንደደረስኩኝ እንደደረስ ማለት ነው። እኔም ትምህርት ቀጠልን። ያው ትምህርት፣ ኤሌመንተሪ ትምህርት ጣሊያንኛ ነበረ። እሱም እንግዲህ እንደገና ወደ አድዋ ከአንድ አመት ቆይታችን በኋላ ወደ አድዋ ሄድን። አድዋ ከሄድን በኋላ ግርማዊ ጃንሆይ በድል አድራጊነት ለኦሜድ ላበኩል አዲስ አበባ ሲገቡ የእንግሊዝ ጦር ደግሞ በሱዳን አድርጎ ኤርትራ አስመራን ተቆጣጥሮ እኛ ጋር ደረሰ። ያኔ ለልዑል ጌታዬ ራስ ስዩም እንግዲህ እርሰዎም በወረራው ጊዜም ፋሽስትን እጃ ተዋግተዋል። አሁን ደግሞ ይሄው እኛ የዓለም ሁለተኛ ዓለም ጦርነት ስለተነዳ በዚህ ምክንያት የእናንተን ፋሽዝምና ናዚዝም የወጋን ነው፣ እዚህ የደረስ ነው። አሁን ዱካዳ ውስጣ ስለሆነ አምባላጅ የሰፈረው ጦሩን ይዞ እሱን እንግዲህ ንሶ ለመከላከል እንዲችሉ እኛ እግረኛ ጦር የለንም፣ በከባድ መሳሪያ እና ምናምን መከላከል እንችላለን። እርሶም ህዝቡን ክተት ብለው አብረው ቢሰሩ ከእኛ ጋር ያሏቸው ህዝቡን ደግሞ ለሀገር ነጻነት እድል አጋጥሞ ዋልና ዘነት ብለው ሰባ አራት ሺህ ህዝብ አሰልፈው አምባላጄ ላይ ዱጋራ ወስዳን ከእንግሊዞቹ ጋራ እነሱ በመድፍ የኛ ሰው ደግሞ በግር ደራ አድርገው በስምንት ቀን ነጭ ባንዴራውን አውጥቶ እጁን ሰጠ። ከዛ ዱጋራ ወስዳና ከታዩት ጄኔራሎችን በሙሉ ወደ ስልሳ አምስት ሺህ ያህል ጦር ነበር። አዘጋጀው እዚያ እርድ ያበጀብ እሽግ ያበጀብ እሱን ወደ ኬንያ ወሰዱት። ዘውልጌታን ወደ አስመራ ወሰዷቸው። አስመራ ከወሰዷቸው በኋላ እዚያ እንግዲህ እርሶ ኤርትራ እና ትግራይን የአርሜ ጎቨርነር ሳ ተብሎ ሁለቱንም አቀላቅለውት የነበረም በሱ ምክንያት እርስዎ ወይን ያስተዳድሩ ሲሏቸው አይ ቀደም ኃይለ ሥላሴ ተሰደው ለሀገራቸው በቅተው አሁን በነፃነት ነው ያለ ነው። ይሄ እንግዲህ ከኢትዮጵያ ጋር ከሆነ ጥሩ ነው ቀበላለሁኝ አበዛ በተለይ ግን ትግራይና ኤርትራን ስለብቻ መገከል የእኛ ተግባር አለማንድ ኢትዮጵያ ምናምንን ብለው ሳይስማሙ ቀርተው እሱ ለማንዴቱ ኤርትራን ለአስር ዓመት ቆየ። ዶርጌታ ተመልሰው ወደ ትግራይ መጡ መቀሌ ወደ አዲስ በአዲስ አበባ መጣ። ረዘም ያለ ጊዜ እዚሁ ቆይተዋል። እንደዚህ እያለ ነው ሄደው እንግዲህ፣ እንደሚያውቁት አሁን ኤርትራ ከኢትዮጵያ ተለጥላ ራሷን የቻለች ለኋላ አገር ሆናለች። ከዚህ በፊት ቀደም ሲባል ያው ኢትዮጵያ አካል ነበረች። ነፃነት ትግሉም ያው የህዝባዊ ግንባር አርነት እንደዚሁም ወደ ትግል የሄደው ኢትዮጵያ ቀኝ ግዛት ስር ነበረች ብሎ ነው በታሪክ በኢትዮጵያ በኩል ደግሞ አይደለም የሚል መከራከሪያ አለ። የኢትዮጵያና የኤርትራን ጉዳይ እንደምን የሚያዩት እርስዎ? አሁን ባለው የኢህአደግ መንግስት የደርግን መንግስት ከገረሰሰ በኋላ ባወጡት ፕሮግራም ነው እንግዲህ ይህንን ያደረጉት እና ይሄ መንግስት የሚመለከት ነው እንጂ እኛ ስለዚህ አስተያየት እኛ ግለሰብ መስጠት የሚገባ አይመስለኝም። መንግስቱ ራሱ ባለው አዲስ አስተዳደር ያከናውኑ ይመስለኛል። ከጣሊያን ከሮማ ከተመለሱ በኋላ አገር ቤት ሆኑ። ቀዳማዊ ኃይለሥላሴም እንደዚሁ እሳቸውም ከስደት ተመልሰው ዙፋናቸው ላይ ተቀምጠው ለረጅም ዘመናት እስከ 1966 በደርግ እስከ ተገፍተው እስከወደቁ ድረስ ኢትዮጵያ ንጉሠ ነገሥት ነበሩ። የመጨረሻውም እሳቸው ናቸው። የእሳቸውንስ ዘመን እንደምን ያስታውሱታል? እርሶም በተለያዩ ክፍለ ሀገራት በእንደራሴነት አገልግለዋል። የኃይለ ሥላሴ ግዛት ዘመን ምን ይመስል ነበር? ለኢትዮጵያ ምን አበርክተዋል? ቅድም እንዳልነው የሀገሩ አስተዳደር አዲስ ግርማ ጃኖች ከተገራጭ በኋላ ለወልጌታዬ ትግራይ በስም ጃጋ ነበሩ። አብዛኛውን ግን የዚህ አዲስ አበባ ነበር የሚቀመጡ የዚህ ነው ተስተዳደር የነበረው በእሱ አይነት መልክ አለው። እንትን ይሄ በጊዜው የሚደረገውን ነገር ሁሉ ያ አድራጊው ነው። እንደዚህ ያለውን ነገር ስንትንትን ማለት የሚገባው። በእኔ በኩል ያለው ያው እዚያ ቆይታዬ ቆይቻለሁ። ኋላም ደግሞ የመጀመሪያው ወያኔ ትግራይ ላይ ሲተነሳ በእኔ በኩል እነዛ ወያኔዎቹ ደጋፊ ነው ወይ በሚል አይነት ተከስሼ አዲስ አበባ መጥቻለሁኝ እዚህም ልክ አለመሆኑን እኔ በተቻለኝ የሚገባውን ያህል ምክር እየሰጠሁ መኖሬን እንጂ እዚህ ወያኔው ተግባር ላይ ያልተከላከልኩ መሆኔን ነበር ያቀረብኩት። እና ሚኒስትሮች ምክር ቤት ይህንን ጉዳይ እንዲያጣሩ ተደርጎ

እና ሰው በተሰጠው ራፖር አይነት ሲታይ ብዙ ወንጀሎች ተጠቅሰ ወደደግሞ ወንጀለኛ የሚያደርግ ነገር ነበር የተነበረ፣ እና ብዙ እስከ ሞት ፍርድ ድረስ ለመሰቸት ተሞክሯል። እኔም ትችቱ ከላለቀ በኋላ የተነበበው መዝገብ እምነትና ክህደት እንድሰጥ ተጠይቄ የተነበበው መዝገብ የእኔ መዝገብ አይደለም፣ ሌላ ተቀናብረው የመጣ ነው ተከላከሉ ያሁ ጠየቁልኛል። ጠቅላይ ሚኒስትሩ ራሳቸው ተጠያቂ ሆነው ምንድን ነው የሚለው መዝገብ ያደልም ነው የሚል አሏቸው። እውነቱን ነው አሁን የቀረበው መዝገብ የሱ አይደለም። እኛ የመረመር ነው መዝገብ አይደለም ብሎ ከመሰከሩልኝ በኋላ እንግዲያው በእድሜ መስራ ሶስት አመት ስለሆንኩኝ ሁለተኛ የቀረበው ምንድን መልሶች ያጣሩት ራሱን የሚያስተምሩትና ወገን ሰጠው ለሀገሩ የሚያገለግል ነው ብለው ስለመሰከሩ ገና ነፃነት ትቼ ወደ ብሄሩ ትምህርት ቤት እንደሰማራ ተደረገ። ከዛ በኋላ ልዕልት አይዳ ደስታንም እንደገና እንዳገራ ግማጃነሾ መካፍጋላቸው ሆኖ ስላልኩኝ እዚያው እንደገና አገልግሎት ውስጥ ቅድም እንደተባለው በልዩ ልዩ መስካም በአውራጃ ገዢነት፣ ከዛም አርሲ ጠቅላይ ግዛት፣ ከዛም ሲራሞ፣ ከዛም ስራና መገናኛ ሚኒስቴር የአውራ ጎዳና እና የአየር መንገዱ የቦርዶች ዋና ኃላፊ ሆኜ መስራት እድል አጋጥሞኛል። ከዛ በኋላ እንደሚታወቀው በአስካቲት ስልሳ ስድስት የቀዳማዊ ኃይለሥላሴ ዘውዳዊ ስርዓት አከተመ። የዛን ጊዜ ለምንድን ነው እርስዎ ከሀገር ለቀው ሊወጡ የተገደዱበት ምክንያት ምንድን ነው? ከደርግ ጋር አብረው ሊቀጥሉ ስ ያልፈለጉበት ምክንያት ለምንድን ነው? ስማ ለመጣው ህገወጥ ና ከድቶ ከመንግስት በግርማዊ ጃንሆይ ላይ ራሳቸው ያሰለጠኑት ራሳቸው ለሀገር ይረዳል ብሎ ያቋቋሙት ኃይል የነበረውን እንግዲህ በአቤታዊ ስም አመካኝተው እንትሲሉ እኔም እዚሁ ነበርኩኝ በቀጥታ መቅሌ በጠቅላይ ገዥነት አስተዳዳሪነት ከስራና መገናኛ ሚኒስቴር በአምሳ ሶስት አመት ምሕረት ተዛውሬ በአስራ አምስት ያህል አመት ድረስ ትግራይ ነበርኩኝ፣ ማስተዳደረው እና በዚያን ጊዜ እዚያ የሚሰማው ያው እየተጠራ ሰው ብቻ እጅን እንድትሰጥ ንብረቴ ደግሞ ተበርቷል የሚል ፍርድ አልባ ያይደለው እንዲሁ ዝም ብሎ በኢትዮጵያ ትግ ደም ስም ብቻ መጀመሪያ አለመንም ደም ብሎ እንደገና ደንብ ለሚቀንባው ፍርድ የሚሰጠው ትክክል ባለመሆኑ፣ ይሄ የወረበላ አሰራር እንጂ መንግስት አይደለም። እኔም ከእንደዚህ መንግስት ጋር መስራት አልፈልግም ብዬ እርግጥ እኔ ህዝቡ እዛ ብቀመጥ በእኔ ምክንያት ደግሞ ይኸው የትግራይ ህዝብ እንደፈረሰበት እንደገና አደጋ ላይ የሚወርቅ መሆኑ ስለተገነዘብኩኝ ወደ ቅርብ ሀገር ሂጄ ሁናቴውን ማጥናት ይገባኛል በሚል ብዬበት ሄድኩት። ፓርላማውን በራሱ አፍርሶ ራሱ በትቻ ነ መንግስት ባለማርያም እሱ በሚመራው ብቻ መንግስት በመቋቋም እና ህዝቡን በማታለል የሚያደርገው መሆኑ ስለተረዳሁኝ አውግዜ ወጥቻለሁኝ። ሶ የትግራይ ገዢ በነበሩበት ወቅት ትግራይ ክልሎችን ምን እንደሚመስሉ እንደነበር ያውቃሉ። በአሁኑ ወቅት ተነስቶ ያለ በአቤቱታ መልክ ለፌዴራል ምክር ቤቱ ቀርቦ ያለ የመከራከሪያ ጉዳይ ያለ የወልቃየት ጠገዴ ጠለምት እኛ አማራዎች ነን ከአማራ ክልል ነው እንጂ መሆን ያለብን ወደ ትግራይ መሄድ የለብንም ብለው እስካሁንም የተከራከሩ አሉ። ይህን ጉዳይ እርስዎ እንደምን ነው የሚያዩት? በእርግጥ ወልቃይ ጠገዴ በፊትም የትግራይ አካል ነበር ወይስ እነሱ እንደሚሉት አቤቱታ እንዳቀረቡት በአማራ ክልል ስር ያሉ አማሮች ናቸው ማለት ይቻላል? በእኔ በኩል እንደዚህ ያለውን ዝርዝር ውላቴ ለመግባት የኢትዮጵያ አስተዳደር በእውነቱ ብዙ ሰው ሊያስታውሰው የሚገባው በየደረሰው መንግስት፣ አሁን በጣሊያን ወረራ ጊዜ ቅድም ያነሳ ነው ጣሊያን ኢትዮጵያን ለአምስት ዓመት ሲያስተዳድር ለኢትዮጵያን ለአምስት ክልል ነበር የከለላት። አሁን ደግሞ ኢህአደግ አስራ አራት ከኤርትራ ጋራ የነበረውን ክልል በጠቅላላ ወደ ዘጠኝ ይለውጦታል። ያኔ በኤትሪሲቲ በዘር በአቋም በቋንቋ በብዙ አይነት ጥናት አድርጎ የሚያደርገው መንግስት ነው ይሄን ጉዳይ መልስ ሊሰጥ የሚችለው ይሄኛው እንጂ እኛ ግለሰቦች እንደዚህ መሆን ይገባው ነበረ፣ የማይሰራ ያክርክራቸው። መንግስት ግድ ራሱ ይመለከታል፣ ያጠናል፣ በሚሰጠው ውሳኔ ይሰጣል። እንደኔ ያለው የተገለለ ሰው ስራ የሌለው እየሄደ ይህ እንደዚህ መሆን ነበረበት ብሎ የሚለው ግን በእውነቱ ተገቢ መስሎ አይታየኝም። እኔም እንደዚህ ያህል ነገር ውስጥ ይህ መሆን አለበት ብዬ አድቮኬት ማድረግ አልችልም ማለት ነው። በአሁኑ ወቅት ከፖለቲካ ተገለው በጡረታ ላይ ነው የሚገኙት። በኢትዮጵያ ሀገር ሽማግሌ ትልቅ ልዩ ስፍራና ክብር ነው ያለው። በአሁኑ ወቅትስ በምን መልክ ነው ጊዜውን እያሳለፉ ያሉት? እኔ እንግዲህ ያለኝን ሁኔታ በበኩሌ፣ በእድሜም እግዚአብሔር ይመስገን ደህና እድሜ ላይ ነው ያለሁት። መጽሐፍትን በማንበብ እናቴውን ደግሞ በበኩሉ በማጥናት እና የሀገራችንን ልማትና እርምጃም በእውነቱ በየቦታው እየተዘዋወልኩ አይቻለሁኝ። ድሮ አስበው የነበረው መኛ የነበረው ልማት ስራ ሁሉ በሚገባ እየተከናወነ ሂዷል። ስመራ የነበረው የኢትዮጵያ አየር መንገድ እንዲሆን የት እድገት አግኝታ ከፍተኛ ደረጃ ላይ እንደደረሰች የአውራ ጎዳናውን ቢሆን ዛሬ መንግስት፣ በሚገባ የልማት ስራውን እያከናወነ መሆኑን በአፋር ግንባር በኩል ያለው አዋሽ ራሱ ትልቅ ወንዝ ነው። ለሀገራችን እንደሚታወቀው በብዙ ቦታ ላይ አዋሽ ከቆቃ ጀምሮ መተሐራ፣ እነዚህን ሁሉ የስኳር ፋብሪካ ተቋቁሞ የኤሌክትሪክ ጣቢያ ተደርጎበት ተገድቦ ብዙ ስራ እያገለገለ ነው። አሁንም እየተዘዋወርኩ ማየት ያልቀረም የልማት ስራ የለም ማለት ነው። የሀገርን እድገት ለመከሳተል በዚህ ምክንያት አዋሽ ተገድቦ ደግሞ አሁን እዚያ የአፋር ክልል የራሱ የክልል መንግስት ስለተቋቋመ እነሱም በጣም ጥሩ አድርገው ስራ ላይ እያዋሉት ነው። ያ የገድቡ ደግሞ ውሃ አዋሽ አሁን እዚህ ድሮ በጣም ድርቅና ዘላን ብቻ የነበረውን በሰፊው ካናል እየተበጀ ትልቅ የሱካር ፋብሪካም ተቋቁሞ እነዚያም ደግሞ ከሚወርዱት ከግድብ ውሃ ሀገሬው ዘላን እንደገና ወደ ግብርና አግር ኢንዳስትሪያል አይነት የሚለወጥበት ደረጃ ላይ በልማት መሆኑ በጣም የሚያስደስት ነው። ከዚያም በላይ እኔ ትግራይ በነበርኩበት ጊዜ በደስ በኩል አድርገን እስከ ዳሎል ድረስ መቶ አምሳ ኪሎ ሜትር ከፍተ ነው የነበረው። የጨው ንግድ በቀጥታ አሁን እንደልብ እየደረሰ መስራቱን እና ያም ያኔ የጠረግነው መንገድ በአስፋልት እንዲሸፈን ክቡር ጠቅላይ ሚኒስትሩ የነበሩት አቶ መለስ ዜናዊ ያኔ በጦር ሰራዊት እንዲሰራ አድርገውት ዛሬ ሁለት ወር ተመርቋል። ያም ደግሞ በዚህ አይን ጊዜ እኛ ያንን መንገድ ስንከፍት የውጭ ሀገር የፈረንሳይና የጣሊያን ጂኦሎጂስቶች መጥተው በዛ በሰራነው መንገድ ወርደው የጆቴርማል ሀይል ኢትዮጵያ እንዳላት አበስረው በዚሁ አሁን የጆቴርማሉም ወደ ስራ ተግባር በአዳሎችም ሆነ በበአፋሮችም ሆነ በሌላ ስራውን እየቀጠለ መሆኑን አለውኝ። በእውነቱ ትልቅ እንትን ነው። በስራና መገናኛ ሚኒስቴር በነበርኩበት ደግሞ የውሃ ልማት ክፍልም ኃላፊ ነበርኩ። በዚያ ምክንያት እኛ ያኔ የአባይ ሸለቆን ለማጥናት እድል አጋጥሞን ስንሰራ ነበርና አሁን ያ ጥናት ወደ ተግባር ተመርቶ ትልቁ ግድብ አባይም የመሰራት እድል አጋጥሞታል። ዛሬ በማየ ሁናቴ ያ የድሮ ምኞቴ የነበረው ወደ ስራ የተተረጎመ በማየቴ በጣም ነው የምንደሰተ። በላ በኩል እና በደህና ያለው መንግስት ትግል በእውነቱ ብዙ አይነት የልማት ስራዎችን ያከናወነ ስለሆነ ያ ትግራይም ሆነ ሌሎቹ በሙሉ እንዳለ ለመስኖ መጠቀም ቴረሲንግ እየሰሩ ዛፍ በመትከል እና ያንን ደግሞ እንዲጠበቅ ተፈጥሮ ሀብቱ እንዲጠበቅ ለማድረግ ልዩ ልዩ ማዕድኖችም ደግሞ ስራ ላይ እንዲውሉ በመደረጉ እኔ መቼ በህይወቴ አሁን ይህን ለማየት ስድል ስላጋጠመኝ ይህንኑ ተግባራቸውን እንዲቀጥሉበት ተስፋ አደርጋለሁኝ እና በእነዚህ ያለሆናቴ ላይ ነው የምኖረ። ለወደፊቱ ኢትዮጵያ ያለውት ምኞትና ራዕይ ምን ይሆናል? ደግሞ የወደፊት ስራያችንማ እንግዲህ ሁሉም እንዲተባበር፣ ውጭም ውስጥ እንዳያለው የተቻለውን ያህል አገሩን እንዲያለማ ትልቁ ምኞቴ ነው። መልካም ልዑል ራስ መንገሻ ስዩም፣ ቀሪው ጊዜዎ መልካም እና ረጅም ጤናና ዕድሜ እንዲሆን ሎት እንመኛለን። በዝግጅት ክፍላችን ስም ስለ ቃለ ምልልሱም እናመሰግናለን። እሺ አመሰግናለሁ። እግዚአብሔር ይስጥልኝ።